የልብና የመተንፈሻ አካላት አሰራር ስርዓትን መመለስ በማይቻልበት ደረጃ ስራቸውን ሲያቆሙ በመሳሪያ ላይ የተመሰረተ አተነፋፈስ እንዲቋረጥ ምክር ቤቱ የአዋጅ አጽድቋል። ይህን ሁኔታ የሚደነግገው አዋጅ ባለፈው ሳምንት በምክር ቤት ሲጸድቅ አንድ ተቃውሞ ገጥሞታል። በዚህ ጉዳይ ላይ ግን የሕክምና ባለሙያ አባላት ምን ይላሉ? አስተያየት ሰጪዎችስ? ይህንን የተመለከተ ዘገባ ኬኔዲ አባተ እንደሚከተለው አጠናቅሯል። የሕዝብ ተወካዮች ምክር ቤት ባለፈው ሳምንት ታህሳስ 22 ቀን 2017 ዓ ም ባካሄደው 13ተኛ መደበኛ ስብሰባው የጤና አገልግሎት አስተዳደርና ቁጥጥር አዋጅን አጽድቋል። በጤና ሚኒስቴር ተዘጋጅቶ በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ መሪነት ከመስከረም ወር ጀምሮ ከተለያዩ አካላት ጋራ ውይይት ተደርጎበታል የተባለው የአዋጁ ረቂቅ ከያዛቸው ድንጋጌዎች ውስጥ በመሳሪያ ብቻ የተመሰረተ የአተነፋፈስ ስርዓት የሚቋረጥበትን ሁኔታ የሚደነግገው አንቀጽ አስራ አራት ይገኛል ይገኝበታል። ድንጋጌው የልብና የመተንፈሻ አካላት የአሰራር ስርዓት መመለስ በማይችልበት ደረጃ ስራቸውን ሲያቆሙ ወይም የአንጎል ሞት ሲረጋገጥ በመሳሪያ ላይ ብቻ የተመሰረተ የአተነፋፈስ ስርዓትን ሶስት አግባብነት ባላቸው ባለሙያዎች ውሳኔ ማቋረጥ ይቻላል የሚል ነው። በተወካዮች ምክር ቤት በነበረው ውይይት ላይ ስለ ድንጋጌው አስፈላጊነት ማብራሪያ የተጠየቁት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡርቃ ተከታዩም ብለዋል። የልብና ያተነፋፈስ ስርዓት መመለስ ወደማይችልበት ደረጃ ደርሷል ብሎ የሚያውቁት ባለሙያዎቹ ሆነው ግን ቤተሰቡ ላያውቅ ይችላል። ሌላው አካል ላያውቅ ይችላል። አይ የትንፋሳ ስርዓት እያለ አቆረጣችሁ ልል ይችላል። በዚህ ሰባት ዓመት፣ ስምንት ዓመት፣ አምስት ዓመት አመት ምግብ ሳይወስዱ ሰውን ሳይለዩ አንጎል ሞቶ የአይነት ምልክት የማሳየት ቴንደንሲ እንዳለ የተለያዩ ባለሙያዎችን፣ የተለያዩ መድረኮችን በመፍጠር ለማረጋገጥ ጥረት አድርገናል። እንደዚያ ከሆነ ደግሞ ያልሞተውን ሰው አግሎት የሚሰጡ መሳሪያዎችም የህክምና መኝታዎችም በሬሳ ታይዞ የመቆየት እድል አለው ማለት ነው። የአተነፋፈስ ስርዓት ስለሚቋረጥበት ሁኔታ የሚደነግገውን የአዋጁን ይዘት በሚመለከት አስተያየታቸውን የጠየቅናቸው ሁለት የህክምና ባለሙያዎች ድንጋጌው ተቀባይነት ያለው ነው ይላሉ። ጠቅላላ ሐኪም የሆኑት ዶክተር ከፍ ያለው ኪሮስ ድንጋጌው አስፈላጊ ነው የሚሉበትን ምክንያት አብራርተዋል። ሰዎች ኦልሬዲ ሴል ካደረጉ ኤሪቨርሲብል ከሆነ ማሽን ላይ መቆየቱ ስቃይ ነው እንጂ ሌላ ምንም የለውም። ለቤተሰብ አጉል ተስፋ ነው እንጂ በማይተርፍበት ደረጃ ላይ ነው ያለ ማለት ነው እና ያን ማሽን ካሁን በፊት በእርግጥ የሚነቀልበት ወይም የሚቋረጥበት መንገድ አልነበረም። እንደ አሰራር ምን ተብሎ የታሰብ ነበር መሰላ፣ ግድያን እንትን እንደ ማድረግ ተብሎ የታሰብ ነበር። ግን ሳይንቲፊካሪ ግን ለማይመለስበት ደረጃ ላይ ስለደረሰ ማቋረጡ ተጣምጣም መጥረፍ የሚችሉ ሰዎች ማሽኖችን ቢጠቀሟቸው ሞር የተሻለናል። ነዛ ነዛ ተቀባይነት ያለው ነው። የውስጥ ደዌ ስፔሻሊስቱ ዶክተር ጸጋ ባንቴ ደግሞ ከዚህ ቀደም የህጉ አለመኖር በሕክምናው ዘርፍ ሲያሳድር ነበር ያሉትን ጫና ከተሞክሯቸው በማንሳት ድጋፋቸውን ገልጸዋል ብለን ክሌር ከተደረገ ምንድን ነው? ሌጋል ስላልሆነ ብቻ ሰው ዲስኮኔክት ማድረግ ይሻላል። አንዴ እንዲሁም አንዴ የሆነ ማሽ የሚፈልግ ወጣት ልጅ መቶ ብሬንድ ሊያጋጠመው ደግሞ አንድ ኦልድ ፔሽንት አለ። ሰውዬ እኮ ሞተዋል፣ ኮ ገብተዋል ማሽን እስካረክለ ድረስ የተወሰነ ሊቆይ ይችላል። ምናም የሚለው ነው ማተር የሚያደርገው እንጂ እና ዲስኮኔክት አድርጉ ተብሎ ኒሮ ሰርጅ ኗ ኒሮሰርጅኗ ጭንቅላ ኒሮሰርጅኗ ሁኔታ አላረግም፣ እሷም አላረግም። ነርሱም እንደዚህ አዘኝ ደብረዳይ ግን በምንድን ነው በኢንፌክሽን ነው። እዛው በሀያ አራት ሰዓት አልቆየም። ወዲያው ነው ኤክስፓየር ያደረገው እና ኦርጋኖን ካልፈለግከው በቀር አሁን ሌላም ውጭ ሀገር ላይ ያለው ስታንዳርድ ካየው ዶነር ምሳሌ አይን የሚሰጥ ሰው፣ ኩላ መስጠት የሚፈልግ ሰው የፈረሙ ምናምን ይኖራሉ አይደል? በውጭ ሀገር ያለው ስታንዳርድ እንደዛ እስክን ድረስ ያው ማሽኑን መንቀል የለብህም ያን ኦርጋኑ ስክቶ ውስጥ ባለው ድረስ ማለት ነው እንጂ በጣም ተፈላጊ የሆነ ድንጋጌ ነው ባይነኝ በጣም አስፈላጊ ነው። ፕላስ ደግሞ ማሽን አሁን ኮ በእያንዳንዱ አሁን አንድ አይሲዩ ስንት ማሽን ይኖረዋል? ትልቅ በጣም አድቫንስ ያደርገው ብለ ብታስቡ እንኳ ጳውሎስ የተወሰኑ ማሽኖች ናቸው ያሉት። ስለ ጉዳዩ ያነጋገርናቸው ሌሎች አስተያየት ሰጪዎች በበኩላቸው ስለ ድንጋጌው የተለያየ ምልከታቸውን አጋርተውናል። ዳንኤል ደገፋው የተባለ አስተያየት ሰጭ ውሳኔው ከኢትዮጵያዊ እሴቶች ጋር የማይሄድ ነው በማለት ተቃውሞውን ገልጿል። በእኛ ሀገር ማህበረሰብ፣ ሃይማኖት፣ ባህል አብሮነት እጅግ በሞላበት ማህበረሰብ ውስጥ ሕይወትን ከፈጣሪ ጋር ለሚያያይዝ ማህበረሰብ ይህ አይነት ነገር እጅግ ቅስም ሰባሪ ነው። ምክንያቱም ብዙ ሰዎች እኔንም ጨምሮ በእኛ ማህበረሰብ የሰው ሕይወት ባለቤት አለው፣ ባለቤቱን ፈጣሪ ነው ብለው ስለሚያምኑ ለፈጣሪ የተሰጠውን ስልጣን፣ በሰዎች አማካኝነት ሕይወትን ማቋረጥ ለእኔ ከሞራልም ከሃይማኖትም ካደኩበት ባህል ከተለያዩ ነገሮች አንጻር እጅግ በጣም የማደግፈው መስማትም የማትፈልገው ነገር ነው። ጌራ ውርቅ አይችሉም ደግሞ የውሳኔው ደጋፊ ነው። አንድ ሰው በጽኑ ሕሙማን ክትትል እየተደረገለት መትረፍ መዳን የማይችል ከሆነ የታማሚውን ስቃይ ለማስቀረት የቤተሰቡንም ድካም በኢኮኖሚም ቢሆን ብዙ ጫና እንዳይደርስባቸው ለማድረግ መትረፍ እንደማይችል ከታወቀ ኦክስጂኑ ቢቋረጥ ጥሩ ነው ብዬ አስባለሁ እንደግል ጃፈር ጀማል የተባለ ሌላ አስተያየት ሰጭ ውሳኔውን አስፈላጊ ሊያደርጉ የሚችሉ ሁኔታዎች ቢኖሩም ከማህበረሰቡ ባህልና እምነት አንጻር ግን ተቀባይነት የሌለው ነው ይላል። እንደኔ እይታ ያው ጉዳዩ ውስጥ በጣም ሴንሲቲቭ ነው። እኛ ሃይማኖትም ባህልም ያለን ህዝቦች ነን እና በእኛ ባህልም በእኛ ሃይማኖትም እንደዚህ አይነት ነገር አይመከርም። ምክንያቱም ብዙ ማህበራዊ ቀውስም ሃይማኖታዊ ቀውስም አለው። እኛ አካባቢ አሁን ምሳሌ ይል እድር አለ። እድር የሚመጣ ሰው ወይም ደግሞ ሊያስተዛዝን የሚመጣ ሰው የሚጠይቀህ በምን ሞተ ነው። መጀመሪያ ጥያቄው ራሱ ምን ሆኖ ሞተ፣ እንዴት ሞተ ነው የሚባለው። እንግዲህ እንደዚህ እንደዚህ ሆኖ ገደልከው ነው ብሎ ማህበረሰቡ የሚያስበው እና ለእኛ ማህበረሰብ ይከብዳል። ግን ያንን መሳሪያ ከመጠቀም አንገል ብዙ ጥቅሞችን ያመጣል ብዬ አስባለሁ። ይህን ውሳኔ መወሰኑ ግን ይህን ባህላችንም የአእምሮ ንቃታችንም ያማከለ ነው ብዬ አላስብም። ለ ይከብደኛል ይህ በእንዲህ እንዳለ የዘር ፍሬን በመለገስ በቴክኖሎጂ በመታገዝ ልጅ መውለድ እንዲቻል በረቂቅ አዋጁ ላይ ተካቶ የነበረው ድንጋጌ ተሽሯል። በሕጋዊ ጋብቻ የተጣመሩና ተፈጥሯዊ በሆነ መንገድ ልጅ መውለድ የማይችሉ ተጠቃሚ እንዲሆኑበት ታስቦ በረቂቁ ተካቶ የነበረው ይህ ድንጋጌ እንዲወጣ የተወሰነው ከሕገ መንግስቱ ከማህበረሰቡ እምነትና መስተጋብር ጋር የሚቃረን በመሆኑ ነው ሲሉ የጤና ማህበራዊ ልማት፣ ባህል እና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡርቃ ከምክር ቤቱ ለተነሱ የሚያቀርቡላቸው ጥያቄዎች ምላሽ በሰጡበት ወቅት አብራርተዋል። አዋጁ ውይይት ከተደረገበት በኋላ በአንድ ተቃውሞ እና በዘጠኝ ድምፅ ታቅቦ በአብላጫ ድምጽ ነው የጸደቀው። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ።